ልብና ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የፈታውን በምንም አይነት ከሆነም ሰበር ሰሚ ችሎት እዚህ መጥተው አመልክተው ካልሆነ በስተቀር የጠቅላይ ፍርድ ቤት እንዳኝነት ጥሶ እዛ ፍርድ ቤት ምንድን ነው ማረሚያ ቤት እንዲያቆያቸው የሚያደርግ ምንም አይነት የሕግ አግባብ። የሰማያዊ ፓርቲ ፕሬዚደንት ኢንጂነር ይልቃል ጌትነትን ድምጽ ነው የሰማ ነው። ዝርዝሩ ከዜና በኋላ ይቀርባል። ጤና ይስጥልን፣ የተከበራችሁ አድማጮቻችን እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የአንድ ሰዓት ፕሮግራም ነው። የዛሬ አርብ ነሐሴ 8 2007 ዓ ም ምሽት ፕሮግራም የምናስተናግዳችሁ ቆንጅ ይታይና ሰለሞን ክፍሌ እንሆናለን። ንጉሡ ታምሬ ነው ፕሮግራሙን የሚመራው። ልዩ ልዩ ቅንብሮችን ይዘናል። አብራችሁን አምሹ። አሁን በቅድሚያ ያለም ዜና የደቡብ ሱዳን ፕሬዚደንት ሳልቫ ኪር በአዲስ አበባ በሚካሄደው የሰላም ድርድር እንደማይገኙ አስታወቁ። በሁከት የታመሰችው አዲሲቱ የአፍሪካ ሀገር ተቀናቃኝ ወገኖች በሶስት ቀናት ጊዜ ውስጥ የሰላም ስምምነት ይፈርማሉ ተብሎ በሚጠበቅበት ወቅት። ፕሬዝደንቱ ከተቃዋሚያቸው ከሪያክ ማሻር ጋር ለመወያየት ወደ አዲስ አበባ እንደማያመሩ መግለጻቸው በስምምነቱ ላይ አሉታዊ ተጽዕኖ አሳድሮበታል። በአዲስ አበባ የደቡብ ሱዳን መንግስትን ወክለው በድርድሩ የሚሳተፉ ባለስልጣናት በቶሎ ወደ ጁባ ለምክር ተመለሱ ተብለው መጠየቃቸውን የካቢኔ ሚኒስትሩ ማሪን ኤልያስ ሎሞር ለጋዜጠኞች ገልጸዋል። የደቡብ ሱዳን መንግስት በኢጋድ ፕለስ መሪ አደራዳሪ በአቶ ስዩም መስፍን የቀረበውን ማስጠንቀቂያ ተቀባይነት የሌለው ብለውታል። አቶ ስዩም መስፍን በትናንትናው እለት የሁለቱ ወገን ተደራዳሪዎች እስከ ሰኞ ድረስ ስምምነቱን ሳይፈርሙ ከአዲስ አበባ አይወጡም ማለታቸው የሚታወስ ነው። ከዜና በኋላ ዝርዝር ዘገባ ይቀርብበታል። ዋና ቢሮው ሚላን ጣሊያን፣ የሚገኘው ዘ ሃኪንግ ቲም የሚባለው የኢንተርኔት ኩባንያ የኢትዮጵያ መንግሥት የኩባንያውን ቴክኖሎጂ ያለ አግባብ እንደሚጠቀም የሚቀርቡለትን ስሞታዎች ትኩረት ሰጥቶ አይመረምርም ሲል የሰብአዊ መብቶች ተሟጋቹ ድርጅት ሁመን ራይትስ ዋች ከሰሰ። ሃኪንግ ቲም ግን ከዓመት በፊት ሁመን ራይትስ ዎችና አንድ ሌላ ሲል የጠራው ቡድን ያሰሟቸውን ጩኸቶች ተከትሎ ጉዳዩን መመርመሩንና ከኢትዮጵያ ጋር ግንኙነቱን ማቋረጡን ለቪኦኤ በኢሜይል በላከው ምላሽ አስታውቋል። ሰሎሞን አባተ እየተከታተለ ይገኛል። ለዛሬ ተከታዩን አጠናቅሯል። የመብቶች ተሟጋች ድርጅት ሂዩማን ራይትስ ዋች ዛሬ ባወጣው ሰፊ መግለጫ ባለፈው ወር ማለትም በሐምሌ 2007 ዓመተ ምሕረት ከሃኪንግ ቲም ሾልከው የወጡ የኢሜይል ልውውጦች ኩባንያው የኢትዮጵያ ሰላዮች ኮምፒውተሮችን እንዴት ሰብረው መግባት እንደሚችሉ በማሰልጠን መቀጠሉን ገልጿል። እንዲያውም ይላል ሁማን ራይትስ ዋች ሃኪንግ ቲም ከበርካታ የመንግሥቱ ተቺዎችና ነፃ ድምፆች የሚቀርቡለትን አቤቱታዎች ችላ በማለት ከኢትዮጵያ መንግሥት ጋር አዳዲስ ኮንትራቶችን ለመዋዋል እየተደራደረ ነው። ሁማን ራይትስ ዋች በዚሁ መግለጫው ሃኪንግ ቲም ኢትዮጵያ ውስጥና በሌሎችም አካባቢዎች እያደረገ ያለውን ተግባር እንዲመረምርና ሰብአዊ መብቶችን ለመርገጥ ጉዳይ በሚውለው የስለላ ቴክኖሎጂ ሽያጭ ላይ እገዳ እንዲጥል ኩባንያው ለሚገኝበት የጣሊያን መንግስት፣ በዚሁ በዛሬው መግለጫው ጥሪ አስተላልፏል። የሂውማን ራይትስ ዋች የኢንተርኔት ከፍተኛ አጥኚና ተመራማሪ ሲንቲያ ዎንግ በመግለጫው ላይ በሰጡት ቃል የሃኪንግ ቲም ኢሜሎች የሚናገሩት ኩባንያው ኢትዮጵያ ውስጥ የሚሰጠው ሥልጠናና ቴክኖሎጂው ሰብአዊ መብቶችን ለመርገጥ በቀጥታ ሥራ ላይ ውሏል ብለዋል። ባለፈው ሰኔ 28 2007 ዓ ም ከሃኪንግ ቲም በድብቅ የተሰረቁ ወይም ሀክ የተደረጉ የ5400 ጊጋባይትስ ግዝፈት ያላቸው የድርጅቱን የውስጥ ኢሜሎች፣ ሰነዶች ድርጅቱ ቀደም ሲል የጠለፋቸውን ወይም የደፈራቸው ወይም በድብቅ ሰብሮ የገባባቸው የኢንተርኔት ግንኙነቶች ቁልፎችን ወይም ኮዶችን የያዙ መረጃዎችን ማጋለጣቸውን ሁማን ራይትስ ዋች ጠቁመዋል። የመብቶች ቡድኑ በዚሁ መግለጫው ሀኪንግ ቲም ከአራት ዓመታት በፊት ጀምሮ ለኢትዮጵያው የኢንፎርሜሽን መረብ ደህንነት ኤጀንሲ የስለላ ቁሳቁስና አሰራር መሸጡን፣ ስልጠናዎችን መስጠቱን፣ የጥገና ስራም እንደሚያከናውን እነዚያ ተሰርቀው አደባባይ የወጡ ኢሜይሎች እንደሚናገሩ አመልክቷል። ሀኪንግ ቲም የዛሬ ሶስት ዓመት አካባቢ የአንድ ሚሊዮን የአሜሪካ ዶላር ዋጋ ያለው ኮንትራት ከኢትዮጵያ መንግስት ጋር መፈራረሙን እና የኢትዮጵያዊ ኢንፎርሜሽን መረብ ደህንነት ኤጀንሲ የመጀመሪያውን ሰለባውን በተሳካ ሁኔታ መጥለፍ ወይም ኮምፒውተሩን ሰብሮ መግባት በመቻሉ የእንኳን ደስ ያላችሁ መልእክት ጥቅምት 26 205 ዓ ም ማስተላለፉን ሁማን ራይትስ ዋች ገልጿል። ሃኪንግ ቲም፣ በምሕፃር ኢሳት የሚባለው የኢትዮጵያ ሳተላይት ቴሌቪዥን በዚህ በያዝነው የኢትዮጵያ ዓመት ውስጥ ያወጣቸውን ዘገባዎች መፈተሹን፣ ተሰርቀው የተጋለጡት ኢሜይሎች እንደሚገልጹ የመብቶች ቡድኑ አስታውቋል። ሀኪንግ ቲም መልስ እንዲሰጥ ላቀረብንለት ጥያቄ በላከው የኩባንያው ዋና ሥራ አስፈጻሚ ዴቪድ ቪንቼንሴቲ ለሁማን ራይትስ ዋች የላኩትንና ሁማን ራይትስ ዋች በጥሩ ሁኔታ ላወጣውም ያሉትን ምላሽ ልኮልናል። እውነታው ሁማን ራይትስ ዋች እንዳለው ሳይሆን፣ ጭብጦቹ የሚያሳዩት ሀኪንግ ቲም የቀረቡለትን ስሞታዎች መርምሮ ከኢትዮጵያ መንግሥት ጋር ያለውን የንግድ ግንኙነት ማቋረጡን እንደሆነ ዋና ሥራ አስፈጻሚው ዴቪድ ቪንቸንሴቲ አስታውቀዋል። ጽህፈት ቤቱ አዲስ አበባ ደቡብ አፍሪካ ጎዳና ላይ የሚገኘውን የኢትዮጵያ መንግስት መስሪያ ቤት የሆነውን የኢንፎርሜሽን መረብ ደህንነት ኤጀንሲ ለማግኘት እየጣርን ነው። ይህንንና ሌሎችንም አካላትን የያዙ ዝርዝር መረጃዎችን ወደፊት ይዘን እንመለሳለን። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በቅርቡ ሶማሊያዋ የወደብ ከተማ መርካ ውስጥ የዩጋንዳ የጦር ሰራዊት ወታደሮች በአንድ የሰርግ በዓል ላይ የነበሩ ስድስት ሰዎችን በጥይት ገለዋል የተባለውን ውንጀላ የአፍሪካ ህብረት የሰላም አስከባሪ ሰራዊት አሚሶም አድሎ ሳያደርግ ይመርምር ሲል ሂዩማን ራይትስ ዋች አሳሰበ። ምርመራው የአይን ምስክሮች ሙሉ ጥበቃ በሚያገኙበት መንገድ እንዲከናወንና የዩጋንዳ መንግስትም ቢሆን በወንጀሉ ተጠያቂ የሆኑ ካሉ ለፍርድ እንዲያቀርብ የሰብአዊ መብት ቡድኑ አሳስቧል። ሂውማን ራይትስ ዋች እንዳለው በአንድ የአሚሶም ኮንቮይ ላይ የቦምብ ጥቃት ከደረሰ በኋላ ኡጋንዳውያኑ ወታደሮች በአካባቢው የሚገኙ በርካታ ቤቶች ዘው እያሉ እየገቡ በአንደኛውና ሰርግ በዓል ይካሄድበት በነበረ ቤት ገብተው ሲያበቁ ወንዶቹን ከሴቶቹ ከለዩ በኋላ ስድስቱን በጥይት መትተዋቸዋል ሲሉ እማኞች ነግረውናል ነው ያለው ሂማን ራይትስ ዋች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ወደ ኪዩባ ሃቫና ተጉዘው በዚያ በተከፈተው ኤምባሲ የአሜሪካ ሰንደቅ ዓላማ የተሰቀለበት ሥነ ሥርዓት ላይ ተገኝተዋል። ሥነ ሥርዓቱ ለ54 ዓመታት ተቋርጦ የቆየው የዩናይትድ ስቴትስና ከደቡባዊ የጠረፍ ግዛቷ ከፍሎሪዳ ባሻገር የምትገኘው ደሴቲቱ ጎረቤቷ ግንኙነት መታደሱ በይፋ የታተመበት መሆኑ ነው። ይህ አሉ የውጭ ጉዳይ ሚኒስትር ኬሪ፣ አሮጌዎቹን አጥሮች ገፋ አድርገን መጪ ተስፋዎችን የምንቃኝበት በመሆኑ በታሪክ የሚታወስ ቀን ነው። እንደ አውሮፓውያን ዘመን አቆጣጠር ከ1945 ዓ ምት ወዲህ ኪዩባን የጎበኙ የመጀመሪያ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር መሆናቸውን የተናገሩት ኬሪ በሃቫናው ኤምባሲያችን ቤት ያለሁ ያህል ተሰምቶኛል ማለታቸው ተጠቅሷል። ሚኒስትሩ ንግግሩን ያደረጉት ለሁለቱም ሀገሮች መንግሥታት ባለሥልጣናትና ብዛት ያለው ተመልካች በተሰበሰበበት ስነሥርዓት ላይ ሲሆን የሁለቱ ሀገሮች መዝሙሮች ሲዘመሩ ተሰብሳቢው ከመቀመጫው ተነስቶ አክብሯል። ፕሬዚደንት ባራክ ኦባማና ፕሬዚደንት ራውል ካስትሮ የታሪክ እስረኞች መሆናችን አብቅቶ በመጪ ዕድሎች ላይ እንድናተኩር ጀግንነት የተመላበት ውሳኔ አድርገዋል ሲሉ የውጭ ጉዳይ ሚኒስትር ኬሪ አመልክተዋል። በመጨረሻም በኢትዮጵያ አየር መንገድ አውሮፕላን ከእቃ ጋር ተሳፍሮ በዛሬው ዕለት ስዊድን የገባ አንድ ኢትዮጵያዊ በቁጥጥር ስር ውሎ ለስዊድን ባለስልጣናት መሰጠቱ ተዘግቧል። ከአዲስ አበባ ተነስቶ ሮም ላፍታ ከቆመ በኋላ ስቶክሆልም የገባው የኢትዮጵያ አየር መንገድ አውሮፕላን እቃ በሚራገፍበት ወቅት ነው የአውሮፕላን ጣቢያው ሰራተኞች ሰውየውን ያገኙት። ከፍተኛ ቅዝቃዜ ይኖረዋል በተባለው የእቃ መጫኛ ክፍል ውስጥ ተደብቆ ረጅሙን የአውሮፕላን ጉዞ አገባዱ ስዊድን የደረሰው ግለሰብ የጤና ምርመራ የተደረገለት መሆኑንና በደህና ሁኔታ ላይ እንደሚገኝ የአውሮፕላን ጣቢያው ቃል አቀባይ አስታውቀዋል ተገልጠዋል። አክለውም ሰውየው የቦሌ አውሮፕላን ጣቢያ ሰራተኛ መሆኑንና ይህንኑ የሚያረጋግጥ መታወቂያ መያዙንም አረጋግጠዋል። የአሜሪካ ድምጽ ያነጋገራቸው የኢትዮጵያ አየር መንገድ ባለስልጣናት የዜናውን ትክክለኝነት አረጋግጠዋል። ሁኔታው በመጣራት ላይ መሆኑን እና ምርመራው እስከሚጠናቀቅ ለጊዜው ዝርዝር መረጃ መስጠት እንደማይችሉም አክለው አስታውቀዋል። ዝርዝሩን ተከታትለን እናቀርባለን። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዝግጅታችን ይቀጥላል። አሁን የዕለቱ አብይ ርዕስ በሽብር ወንጀል ተከሰው ባህር ዳር እስር ቤት የነበሩ ስምንት የሰማያዊ ፓርቲ አባላት በክልሉ ጠቅላይ ፍርድ ቤት በዋስ ከተለቀቁ በኋላ ስድስቱ ያለ ህግ በፌዴራል ፖሊስና በፌዴራል አቃቢ ህግ ቁጥጥር ስር መዋላቸውን የፓርቲው ፕሬዝደንት አቶ ይልቃል ጌትነት ተናግረዋል። ከፌዴራል ፖሊስና አቃቢ ህግ ጉዳዩን ለማጣራት ያደረግነው ሙከራ አልተሳካም። መለስካቸውማ ነው ኢንጂነር ይልቃልን ያነጋግረው። እንግዲህ ከዚህ ከዘንድሮ ምርጫ በኋላ አባሎቻችሁ በብዙ ቦታ እንደታሰሩ በተለይ በባህርዳር ከተማ አያሌ አባሎቻችሁ እንደታሰሩ ተናግራችሁ ነበር፣ እና አሁን ደግሞ ፍርድ ቤት ቀርበው እንደተፈቱ ነበር። እየት ፍርድ ቤት ነው የቀረቡት? እንዴት ያለ ውሳኔ የተሰጣቸው? አዎ ባለፈው ነሐሴ ስድስት በክልሉ ጠቅላይ ፍርድ ቤት ነበር የቀረቡት ስምንት ሰዎች ናቸው። ሉድሰገድም ባቆም፣ ፈንታሁን ብዙአየሁ፣ አበረ ሙሉ፣ አዳነ አለሙ፣ ሞላ የኑስ መንግስቴ ታደየ ስማቸው ምን ይችልና አበበ አበባ እያሌው የሚባሉ ስምንት አባሎቻችን ነበሩ የቀረቡት በዛን ቀን በምን ወንጀል ተከስተው ነበር የቀረቡት? በሽብር ወንጀል ነው የሚለው እንግዲህ ክሳቸው እና የተያዙት ሰኔ አስራ ዘጠኝ ጀምሮ በሽብር ወንጀል በሚል ነበር ተይዘው የቆዩት። በዛን ቀን በአስራ አምስት ሺህ ብር ዋስ እንዲወጡ ነበረ ሁሉም ጠቅላይ ፍርድ ቤቱ ያዘዘው። በስድስት እንደተወሰነ ቤተሰቦቻቸው እዛው የነበሩ ሰዎች አዳነ አለሙና ሞላይኑስ የተባሉት እዛው ላይ ገንዘቡን ስለከፈሉ መውጣት ችለዋል። ሌሎቹ ስድስቱ ግን በሚደንቅ ሁኔታ በማግስቱ ማዘዣ መጣ ተብሎ በትናንትናው ዕለት ያልታወቁ ሰዎች ወደ ተለየ ቦታ ይዘዋቸው ወጡ። ሙሉ ቀን ጠባብ ክፍል ውስጥ የማያውቁት ቦታ ቆዩአቸው። ማታ መልሰው ወደዛው ማረሚያ ቤት እንደመለሷቸውና መውጣት እንደማይችሉ እንደተገለጸላቸው ነው የገለጹልን። የቀሩት እነማን ናቸው? እንግዲህ ቅድም ከገለጽኩት ስምንት ሰዎች ውስጥ የወጡት ሞላ ይኑስ ና አዳን አለሙ ሲሆኑ ሌሎቹ በሙሉ ሊሰገድም ባቆ ፈንታውም ብዙ አየሁ አበረ ሙሉ መንግስቴ ታዴ ስማቸው ምን ይችልና አበባ አያሌው የተባሉ ስድስቱ ሰዎች የዋስትናውን ገንዘብ ከፍለዋል። ነገር ግን ጠዋት ባልታወቁ ኃይሎች መጥተው ማረሚያ ቤት ውስጥ ውጡ ሲሏቸው ወደ ሌላ ቦታ ለመውሰድ ማረሚያ ቤት እኮ ሕግ አለው ፍርድ ቤት በዋስትና ለቆናል፣ ጠቅላይ ፍርድ ቤት እንዴት እናንተ ለምን ትፈልጉናላችሁ ሲሉ የማረሚያ ቤቱ ሰራተኞችም ተደናግጠው እንወያይ ብለው እንደተቀመጡ በአስቸኳይ ውጡ ብለው እነዚህ የታጠቁና የሚሊተሪ ልብስ የለበሱ ሰዎች በፒካፕ መኪና ወዳልታወቀ ቦታ እንደወሰዷቸው ና መጨረሻ ላይ ግን አምጥተው መልሰው እንዳስቀምጧቸው ጠቅላይ ፍርድ ቤቱ ግን እኔ ፈትቻለሁ ከፈለጋችሁም ነሀሴ ሀያ ስምንት በሚቀርቡበት ጊዜ በጊዜ ቀጠሯቸው እንደገና ዋትናቸው እንዲከለከል መጠየቅ ትችላላችሁ እንጂ አሁን የወሰንኩትን ውሳኔ የማጥፍበት ምክንያት የለኝም ብሎ እንዳለ ነው እንግዲህ የተገለጸልን ነገር እና አሁን ያሉት እነዚህ ሰዎች በባህር ዳር ወህኒ ቤት ነው ማለት ነው አዎ በባህር ዳር ማረሚያ ቤት ነው ያሉት ያሉት ግን የጠቅላይ ፍርድ ቤትን ውሳኔ ጥሶ የማንንም ውሳኔ ሳያስፈልገው እንደሚባለው በፌዴራል ፖሊስ እና በፌዴራል አቃቢ ህግ ነው ትዕዛዙ የተላለፈው ነው የሚባለው። ነገር ግን ፍርድ ቤት የፈታውን በምንም አይነት ከሆነም ሰበር ሰሚ ችሎት እዚህ መጥተው አመልክተው ካልሆነ በስተቀር የጠቅላይ ፍርድ ቤቱን ዳኝነት ጥሶ እዛ ፍርድ ቤት ምንድን ነው ማረሚያ ቤት እንዲያቆያቸው የሚያደርግ ምንም አይነት የህግ አግባብ የለም። የዋስትና ገንዘባቸውም ተይዟል። ሁለቱ ጓደኞቻቸው በመክፈላቸው ቀድመው ወጥተዋል። እነዚህ ሰዎች ግን በእንደዚህ አይነት ምኑም በማይታወቅ ሁኔታ በባህር ዳር ማረሚያ ቤት ይገኛሉ ማለት ነው። አሁን ዋስትና ገንዘባቸው እነዚህ ቀሩ ሰዎች ካስያዙ አሁን ለምን ያልወጡ ታዲያ? ተጠይቀዋል። ማረሚያ ቤት ተጠይቋል። አስተዳደሩ ማረሚያ ቤቱም ከአቅሙ በላይ ነው። ጠቅላይ ፍርድ ቤቱም እኮ እኔ ፈትቻቸዋለሁ አለ። ማገጃ ጽፈዋል የሚባሉት እንደ እዛው ያሉ አባሎቻችን ተከታትለው እንደነገሩኝ ከፌዴራል ፖሊስ እና ከፌዴራል አቃቢ ሕግ ማገጃ ደብዳቤ ተጽፎ ነው እና የክልሉ ፕሬዝዳንትም አስተያየት ሰጥተውበት ነው የተያዙትም ይባላለ ግን ይሄ የፖለቲካ ውሳኔ እንጂ በህግ አግባብ ጠቅላይ ፍርድ ቤቱ በዋስትና የለቀቀውን ሰው እነዚህ አካሎች የሚይዙበት ምንም አይነት ምክንያት የለም። ከሆነም በሰበር ሰሚ መጥተው እዚህ አመልክተው ነው እና ከሀገሪቷ ህግ አንጻር እዚያ ማረሚያ ቤት የሚቆዩበት ምክንያት የለም። አቶ መለስካቸው፣ እሺ፣ በጣም አመሰግናለሁ። ቴሊካ እሺ፣ እግዚአብሔር ይስጥልኝ። አቶ መለስካቸው አመሰግናለሁ። አድማጮች መለስካቸው አመሃ የፌዴራል ፖሊስን በስልክ አግኝቶ ለማጣራት ያደረገው ሙከራ አልተሳካም። በሚቀጥሉት ቀናት አጣርተን ለማቅረብ እንሞክራለን። የደቡብ ሱዳን ፕሬዝደንት ሳልቫ ኪር አዲስ አበባ በሚካሄደው የሰላም ድርድር እንደማይገኙ አስታውቀዋል። በሁከት የታመሰችው አዲሲቱ የአፍሪካ ሀገር ተቀናቃኝ ወገኖች በሶስት ቀናት ጊዜ ውስጥ የሰላም ስምምነት ይፈርማሉ ተብሎ በሚጠበቅበት በአሁኑ ወቅት ፕሬዚደንቱ ከተቃዋሚያቸው ከሪያክ ማሻር ጋር ለመወያየት ወደ ኢትዮጵያ እንደማያመሩ መግለጻቸው በስምምነቱ ላይ አሉታዊ ተጽዕኖ እንዳሳደረ ተገልጿል። በአዲስ አበባ የደቡብ ሱዳን መንግስትን ወክለው በድርድሩ የሚሳተፉ ባለስልጣናት በፍጥነት ወደ ጁባ ለምክር እንዲመለሱ መጠየቃቸውንም የካቢኔ ሚኒስትሩ ማሪን ኤልያስ ሎሞር ለጋዜጠኞች ገልጸዋል። ፊሊፕ ቶን አሎ ከእጁ ባያደረሰን ዜና አለ ሄኖክ ሰማግዜር ያቀርባል። የደቡብ ሱዳን የካቢኔ ሚኒስትር ማርየን ኤልያስ ሎሞርሞ ፕሬዚዳንት ሳልቫኪር ወደ አዲስ አበባ እንደማያመሩ የገለጹት ለሁለት ቀናት የካቢኔ ሚኒስትሮችና የደቡብ ሱዳን አስር የክፍለ ግዛት አገረገዢዎች በኢትዮጵያዋ መዲና ሲወያዩ ከቆዩ በኋላ ነው። የካቢኔ ባለስልጣናቱ በአዲስ አበባው ድርድር ስምምነት የተደረሰባቸውና ያልተደረሰባቸውን ነጥቦች ለበላይ ባለስልጣናት ለማሳወቅ ወደ ጁባ እንዲመለሱ መጠየቃቸውን የካቢኔ ሚኒስትሩ ገልጸው በተጨማሪም አሉ። በግልጽ መታወቅ ያለበት ሌላም ሀቅ አለ። በተለይ በኤስፒኤልኤም አይ ኦ አማጽያን ላይ መከፋፈል ታይቷል። ባለፈው ሳምንት አስራ ሶስት ጄኔራሎች ከአማጽያኑ ከርተው ዶክተር ሪያክ ማሻር መሪያችን አይደለም ሲሉ መግለጫ አውጥተዋል። የካቢኔ ሚኒስትሩ ሎሞርሞ አክለውም ፕሬዝዳንት ሳልቫኪር ወደ አዲስ አበባ የማይጓዙበትን ምክንያት ሲያስረዱ፣ ፕሬዝደንቱ ወደ አዲስ አበባ የሚሄዱ ከሆነ ከማን ጋር እንደሚነጋገሩ በግልጽ ማወቅ አለባቸው። ኢጋድ እንዲያብራራልን የምንፈልገው ጉዳይ አለ። ይኸውም ዶክተር ሪያክ መሻር አማጺያኑን ይወክላሉ ከራሳቸው ወገን ጋር መግባባትና መታረቅ ይችላሉ። እኛስ ከየትኛው ወገን ጋር ነው የምንደዳድረው? ግልጽ መሆን አለበት። የሪያክ ማሻር ወገን አማጺያን፣ ሁለቱ የቀድሞ ጄኔራሎች የራሳቸውን እንቅስቃሴ መጀመራቸውን ሲያጣጥሉ ነው የቆዩት። ከቪኦኤ ደቡብ ሱዳን ኢንፎከስ ዝግጅት ጋር አንዱ ጄኔራል ባደረጉት ቃለ ምልልስ ጋቶት ጋቱክ ይባላሉ። አዲሱ እንቅስቃሴያቸው የሚቃረነው ከፕሬዚዳንት ሳልቫኪርና ከአማጺያኑ መሪ ከሪያክ ማሻር ጋር ነው ብለዋል። ሁለቱም መሪዎች አሉ፣ ማሻርና ፕሬዚዳንት ኪርን ማለታቸው ነው፣ የወደፊት የስልጣን ይዞታቸውን ከማጠናከር ውጪ ለደቡብ ሱዳን ህዝብ ደንታ የላቸውም ብለዋል። የደቡብ ሱዳን መንግስት በኢጋድ ፕላስ መሪ አደራዳሪ አቶ ስዩም መስፍን የቀረበውን ማስጠንቀቂያ ተቀባይነት የሌለው ሲል ገልጾታል። አቶ ስዩም መስፍን በትናንትና እለት የሁለቱ ወገን ማለት የደቡብ ሱዳን ተደራዳሪዎች እስከ ሰኞ ድረስ ስምምነቱን ሳይፈርሙ ከአዲስ አበባ አይወጡም ብለዋል። የኢጋድ አባል ሀገራት ሁሉ እዚህ ይገኛሉ። ለዋና አደራዳሪዎቹ የሚያሳልፉት መልእክት አንድ ነው እስከ ኦገስት 17 ድረስ ስምምነቱን ሳትፈርሙ ከአዲስ አበባ አትወጡም የሚል ነው። አቶ ስዩም መስፍን በደቡብ ሱዳን ተቀናቃኝ ወገኖች ሁኔታ ትዕግስት ማጣታቸውን ሲገልጹ ቆይተዋል። የዓለም አቀፉ ማህበረሰብ በፕሬዝዳንት ሳልቫኪር መንግስትና በአማጽያኑ እንቅስቃሴ አመራር ዙሪያ ትዕግስቱ ተሟጧል ብለዋል። ከዚህ በኋላ ሁለቱ ወገኖች የተቀመጠላቸውን የጊዜ ገደብ የማራዘም ፍላጎት እንደሌለም አቶ ስዩም መስፍን ገልጸዋል። የደቡብ ሱዳን መንግስት በኢጋድ ፕላስ መሪ ተደራዳሪ አቶ ስዩም መስፍን የቀረበው ማስጠንቀቂያ ተቀባይነት የሌለው ብሎታል። የሰላም ስምምነቱን ለመፈረም የቀረበው የጊዜ ወሰንም ሰኞ ነው። የደቡብ ሱዳን መንግስት የካቢኔ ሚኒስትር ሎሞርሞ መግለጫው ከተደራዳሪ ቡድኑ የወጣ አይመስልም ብለዋል። ዚስ ዊ ፊል ኢዝ ኖት ዘ አቲቲዩድ ኤንድ ዘ ላንጉዌጅ ኦፍ ኤ ሚዲየተር ባት ዘ ላንጉዌጅ ኦፍ ሰምባዲ ይሄ መቼም ከተደራዳሪ ቡድን አመራር የሚጠበቅ ንግግርና ኃላፊነት ነው የሚል ስሜት የለንም። ይሄ ለደቡብ ሱዳን ሪፐብሊክ በጎ ያልሆነ ስሜት ካለው ሰው የሚጠበቅ እንጂ፣ ለዚህ ነው የኢጋድ አመራር የአደራዳሪዎችን አካሄድና ስልጣን አስመልክቶ ደግሞ እንዲያስብበት የምንጠይቀው። የደቡብ ሱዳን ተቀናቃኝ ወገኖች የሰላም ስምምነት ላይ እንዲደርሱ የአፍሪካ መሪዎች ዩናይትድ ስቴትስን ጨምሮ ያለም አቀፉ ማህበረሰብ ሲወተውቱና ገፍተውም ማስጠንቀቂያዎችን ሲያወጡ ቆይተዋል። ይህ በእንዲህ እንዳለ አድማጮች፣ ቪኦኤ ያነጋገራቸው አዲስ አበባ የሚኖሩ ደቡብ ሱዳናውያን ተፋላሚ ወገኖች ስምምነቱን እንደማይፈርሙ ስጋታቸውን የገለጹት አስቀድመው ነበር። የደቡብ ሱዳን መሪዎችና የአንዳንድ አካባቢው ሀገሮች ጣልቃ ገብነት ለሰላም እንቅፋት ሆነዋል ይላሉ እነዚሁ አስተያየት ሰጪዎች እስክንድር ፍሬው ተከታዩ ልኳል ይህ የደቡብ ሱዳን የሰላም ድርድር የመጨረሻው እንደሚሆን የበርካቶች እምነት ሆኖ ቆይቷል። የፊርማ ስነ ስርዓቱም እንኳን ከዚህኛው ዙር ድርድር ከተያዘው ቀነገደብ ከፊታችን ሰኞ እንዳያልፍ የዓለም አቀፉ ሕብረተሰብ በተደጋጋሚ አስጠንቅቋል። በአዲስ አበባ የሚኖሩ ደቡብ ሱዳናውያን ግን በሁለቱ ተፋላሚ ወገኖች ላይ ተስፋ መቁረጣቸውን የገለጹት ቀደም ብለው ነው። ባለፉት ሰባት ዓመታት በአዲስ አበባ የኖረው ዶና ደንግ ከነዚህ አንዱ ነው። የሚሳካ ነገር አይመስልም። ለምን እንደሆነ ታውቃለህ? ሰልፍ ኬር ብዙ ጊዜ ደስተኛ አይደለም። ሰላም ለምን ብዙ ሰው ስለሞተ፣ ጁባ ውስጥ ማለት ነው። አሁን ድጋሜ ዶክተር ያግማ ሻርማ ጁባ ከገባ በኋላ ማለት ነው የሚመጣ ኮንፍሊክት በኋላ ማለት ነው። ዞሮ ዞሮ ወይንም ሳልቫ ኪር ይሞታል ወይንም ዶክተር ሪክ ማቻር ይሞታል። አግሪመንት እንትን ጁባ ከገቡ በኋላ ገባ። ይህ ሀሳብ ስላለ ማለት ነው ፈር አይፈርሙም ብዬ አስባለሁ። እንትን የሚፈርሙ አይመስልም። ግን በዚ ወይ አንተ አይፈርሙም የሚል ነው። ነገር ግን ኢትዮጵያ ስላለ ያው ያስታርቃሉ ብዬ አስባለሁ። ያው ኬንያም ሰላማዊ ሀገር ነው። ኢትዮጵያ ሰላማዊ ሀገር ነው። ግን ዩጋንዳ ለምን አንድ ዘር ብቻ ለምን ትገዳለች፣ ትደግፋለች። ኢበን ኢቨን ራሱ እኮ የገደሉ እኮ ኖሮች ናቸው። ዩጋንዳ ራሱ እኮ ማለት ነው የተማሩ ሰዎች ናቸው፣ የጠለጠኑ ወታደሮች ናቸው። ግን ሲቪሊያኖች ጋር ነው የሚወጉ የሚወጉት። ገባ ደቡብ ሱዳን እኔ ራሱ እኮ ገብሼ ነበር። እኔ ራሱ ተመትቼያለሁ በጥይት ማለት ነው። በዩጋንዳዎች ነው በዩጋንዳ ሌላው ደቡብ ሱዳናዊ አስተያየት ሰጭም የደቡብ ሱዳን መሪዎች ለሰላም የተዘጋጁ አይደሉም ይላሉ የሰላም ስምምነት እንዲፈረም ጥረቶች እየተደረጉ እንደሆነ እናውቃለን ነገር ግን ያ ይሆናል ተብሎ ፈጽሞ አይጠበቅም ምክንያቱም መሪዎቹ ፕሬዚዳንት ኪርና የተቃዋሚዎቹ መሪ ሪያክ ማቻር ራሳቸውን አያምኑም ነው ያሉት። ካነጋገርኳቸው ደቡብ ሱዳናውያን አብዛኛዎቹ የአካባቢው ሀገራት በተለይም የዩጋንዳ ጣልቃ ገብነት በሀገራችን ሰላም እንዳይመጣ አድርጓል ብለዋል። የደቡብ ሱዳን መንግስትና ተቃዋሚዎቹ በኢጋድ ፕላስ በተዘጋጀው ረቂቅ የማቻቻል ሰነድ መነጋገር የጀመሩት እንደ አውሮፓውያን አቆጣጠር ነሐሴ አምስት ነው። ሁለቱ ወገኖች በዚህ ሰነድ ላይ ያላቸው ልዩነት አልበቃ ብሎ የዩጋንዳን ፍላጎትም ለማስተናገድ ይሞከራል ሲሉ እነዚሁ አስተያየት ሰጪዎች አማርራሉ። ዩጋንዳ በፕሬዝዳንት ሳልቫ ኪር ውሳኔ ላይ ሳይቀር ተጽዕኖ እንደምታሳርፍም አንድ አስተያየት ሰጪ እምነታቸውን ገልጸዋል። to, to have a go ahead otherwise if Museveni is against uh, the peace initiative. የሰላም ስምምነቱ ቢፈረም የሁለቱ ህዝቦች ምኞት ነበር። ነገር ግን እንዳለ መታደል ሆኖ ኪር ቀጥል የሚል ይሁንታ ለማግኘት ሁሌም የዩጋንዳውን ፕሬዝዳንት ዩዌሪ ሙሴቬኒን ያማክራሉ። ሙሴቬኒ የሰላሙን ሀሳብ ከተቃወሙ ምንም የሚሰራ ነገር የለም። ሙሴቬኒ ለሳልቫ ኪር ስምምነቱን እንዲፈርሙ ካልነገሯቸው በስተቀር በሚያሳዝን ሁኔታ ግን ይህንን አያደርጉም ነው ያሉት። የፕሬዝዳንት ሳልቫኪር ማያርዲትና የተቃዋሚዎቹ መሪ ዶክተር ሪያክ ማቻር ተወካዮች ላለፉት 19 ወራት ሲደራደሩ ቆይተዋል። የደረሱባቸው ስምምነቶች ሁሉ ግን ተመልሰው ሲጣሱ ነው የታዩት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ከአፍሪካ ወጣ ባለ ዘገባ ደግሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ወደ ሃቫና ኪዩባ ተጉዘው በዚያ በተከፈተው የሀገራቸው ኤምባሲ የአሜሪካን ሰንደቅ ዓላማ በመስቀል የሁለቱን ሀገሮች ዲፕሎማሲያዊ ግንኙነት ይፋ በሚያደርገው ስነ ስርዓት ላይ ተካፍለዋል። ዩናይትድ ስቴትስና ኪዩባ ከ50 አመታት በላይ የተቋረጠ ግንኙነታቸውን ለመጀመር መስማማታቸው ይታወሳል። በዚያም መሰረት የሁለቱ ሀገሮች ኤምባሲዎች ባለፈው ወር ሐምሌ 13 2007 ዓ ም ተከፍተዋል በሀቫናና በዋሽንግተን። ቀጣዩ የፓም ዶኪንስ ዘገባ የሁለቱን ሀገሮች የቀደመ ግንኙነት ይመለከታል። አዲሱ አበበና አሉላ ከበደ ያቀርባሉ። ባለፈው ወር የኩባ መንግስት የኤምባሲውን እንደገና መከፈት ከፍ ባለ ስነ ስርዓትና ድል ባለ ድግስ ነው ያከበረው። ዩናይትድ ስቴትስ ግን ውጭ ጉዳይ ሚኒስትሯ ጆን ኬሪ ከልኡካን አባሎቻቸው ጋር ሀቫና እስከሚገቡ መጠበቅን መረጠች። ኩባን ከሰባ ዓመታት በኋላ ለመጎብኘት የመጀመሪያው የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር የሆኑት ጆን ኬሪ ከጥቂት የኮንግረስ አባሎችና እንደ አውሮፓ አቆጣጠር በጥር ሺህ ዘጠኝ መቶ ስልሳ አንድ አመተ ምህረት ሰንደቅ ዓላማውን ለመጨረሻ ጊዜ ከሀቫና ካወረዱ ሶስት የቀድሞ ባህር ኃይል አባሎች ጋር ነው የሚጓዙት ሀቫና ላይ ሙሉ ቀን የሚካሄደው ስነ ስርዓት አንድ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ከፍተኛ ባለስልጣን እንደገለጡት በዩናይትድ ስቴትስ ኮንግረስ አባሎች፣ በመንግስት ባለስልጣናት፣ በኩባ መንግስት ተወካዮች ና በሲቪል ማህበረሰብ አባሎች የሚቀርቡ ልዩ ልዩ ስነ ስርአቶችን የሚያካትታል። እነዚህ ኩባ አሜሪካውያንን ጨምሮ ከዚህ ቀደም ኩባ ሄደው የማያውቁ አሁን ግን ለዚሁ ስነ ስርአት ተብሎ ሀቫና የሚሄዱ ናቸው ያሉት እኚህ ባለስልጣን ነገሩ ስሜታዊ እንደሚያደርግ አያጠራጠርም ሲሉም ተናግረዋል። ይሁንና ከውጭ ጉዳይ ሚኒስትር ኬሪ ና ከኩባው ፕሬዚዳንት ራውል ካስትሮ ጋር የተያያዘ ኦፊሴላዊ ግንኙነት እንደሌለ ነው እኒሁ ባለስልጣን ያስታወቁት። የኩባ ተቃዋሚ አባላት በዚህ በሀቫናው የአሜሪካ ኤምባሲ ውስጥ በሚካሄደው የሰንደቅ ዓላማ መስቀል ስነ ስርአት ላይ እንደማይገኙም የውጭ ጉዳይ ሚኒስቴሩ ከፍተኛ ባለስልጣን አመልክተው ይህ በሁለቱ መንግስታት መካከል የሚከናወን ስነ ስርአት ነው ብለዋል። ይሁንና የፖለቲካ የሰብአዊ መብት ጥበቃና የመገናኛ ብዙሀን አባላትን ጨምሮ ኩባውያን የሲቪል ማህበረሰብ አባላት ዛሬ አርብ ማታ በዩናይትድ ስቴትስ ሚሽን ዋና ኃላፊ በአምባሳደር ጄፍሪ ዴ ሎሬንቴስ መኖሪያ ቤት ውስጥ ለሁለተኛው ከፍ ያለ ስነ ስርአት እንደተጋበዙ ገልጠዋል። ውጭ ጉዳይ ሚኒስትር ኬሪ ከሲኤንኤን ቴሌቪዥን ጋር ባካሄዱት ቃለ ምልልስም ከተቀሩት ሰፊ የኩባ ማህበረሰብ አባላት ጋር ልንገናኝ የምንችልባቸው አጋጣሚዎች ይኖራሉ ብለዋል። አንድ ዋና ቢሮው እዚህ ዋሽንግተን ዲሲ ውስጥ የሆነው የኩባ አሜሪካውያን ሰብአዊ መብት ተሟጋች ቡድን ባልደረባ ሲናገሩ የዩናይትድ ስቴትስና የኩባ ግንኙነት ምናልባትም የኩባን መንግስት ተቃዋሚዎች ለማጥመድ የተዘጋጀ ወጥመድ ሊሆን ይችላል ማለታቸው ተደምጧል። ነጻይቱ ኩባ በሚል የሚታወቀው የዚህ ሰብአዊ መብት ተሟጋች ቡድን ኃላፊ ፍራንክ ካልዞን ፕሬዚዳንት ባራክ ኦባማ ከፕሬዚዳንት ራውል ካስትሮ ጋር ስለተስማሙ ብቻ ካስትሮ የኩባን ተቃዋሚዎች፣ እንዲሁም ኩባውያንን ከማዋከብና ከማሳደድ ይታቀባሉ ብሎ ማሰብ ተረት ተረት ይመስለኛል ነው ያሉት። ውጭ ጉዳይ ሚኒስትር ኬሪ በበኩላቸው ከኩባ መንግስት ጋር በሚኖረን የመጀመሪያው የፊት ለፊት ግንኙነት የሰብአዊ መብት ይዞታ ዋናውና ትልቁ አጀንዳችን ነው ብለዋል። ሪፖርተርስ ዊዛውት ቦርደርስ ድንበር የለሽ ጋዜጠኞች በዚህ ሳምንት ለዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ በላካው ደብዳቤ የጋዜጠኞችን ወይም የነጻ ፕሬስን በተመለከተ ኩባ በአሁኑ 2015 ዓመተ ምህረት ያላት ሬኮርድ ከ180 169ኛ መሆኗን አመልክተዋል። አንዳንድ የዩናይትድ ስቴትስ ምክር ቤት አባሎችም የኦባማ አስተዳደር የወሰደውን አቋም በተመለከተ በኩባ የፕሬስ ነጻነት ጉዳይ ተመሳሳይ ስጋታቸውን ጠቁመዋል። ኩባዊት አሜሪካዊቷ የምክር ቤት ተወካይ ኢሊያና ሮስ ሌቲንን ኤምባሲ ከመከፈቱ ጥቂት ሰዓታት አስቀድሞ በመቶዎች የሚቆጠሩ ተቃዋሚዎች መታሰራቸውን አመልክተው ይህ ግንኙነት ለነጻነት ወዳዱ የኩባ ሕዝብ ትልቅ ስድብ ለዩናይትድ ስቴትስ ብሔራዊ ደህንነትም አደጋ ነው ብለዋል። ፊሊፕ ብሬነር ከሰላሳ ዓመታት በፊት ኩባን የጎበኙ በአሜሪካ ዩኒቨርስቲ የዓለም አቀፍ ግንኙነት መምህር ናቸው። ወደፊት ከሚጠቅም በቀር አሁን ለአንድ ተራይ ኩባ ዜጋ የሚሰጠው አንዳችም ጥቅም የለም ብለዋል። ለማንኛውም ኩባውያን ለውጡን በጉልህ ያዩና ይረዱ ዘንድ ዩናይትድ ስቴትስ የጣለችባቸውን የንግድ ማዕቀብ ኮንግሬስ ሊያነሳ ይገባል ሲሉም ፕሮፌሰር ብሬነር ተናግረዋል። ፕሬዚዳንት ባራክ ኦባማ ኩባ ላይ እንደ አውሮፓውያን የዘመን አቆጣጠር በ1960 ዎቹ የተጣለው ማዕቀብ እንዲነሳ ድጋፍ እንደሚሰጡ ተናግረዋል። ይህ የአሜሪካ ድምጽ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና ቆንጂታ የነን እስከ ምሽቱ አራት ሰዓት ድረስ ከእናንተ ጋር እናመሻለን። አብራችሁ እንድትቆዩ በድጋሚ እንጋብዛለን። አሁን ከስልክ አስተያየቶቻችሁ የሚከተሉትን እናድምጥ። ያስጥልኝ። ዛሬ የደወልኩት በአንድ ሰው አንዳርጋቸው ጽጌ ላይ በተለይም በአቶ ቴድሮስ አድነውም በሰጡት አስተያየት ላይ ነው። ይኸውም አንዳርጋቸው ጽጌ ላፕቶፕ ሲያቀርብ ተሰጥቷቸው አዳማ ላይ ያሉትን ልማቶች እንዲጎበኙ ፈቅደናል ብለዋል። ይህ ሁለት ትልቅ የማያጣላ እና የሚጋጭ ጉዳይ ነው። ይኸውም በመጀመሪያ እና ለዝሚሶ አስፈላጊ የሆኑ የሕግ አማካሪ ከልክለው፣ የሃይማኖት አባት እንዳይጎበኛቸው ከልክለው፣ ሐኪም እንዳይጎበኛቸው ከልክለው፣ ጋዜጠኛ እንዳይጎበኛቸው ከልክለው፣ ላፕታፕ ሰጥቶ ከተማ ማዞር ይሄ በጣም የሚጋጭ አባባል ነው ብዬ አምናለሁ። አቶ ቴዎድሮሳን ነው በመጀመሪያ ደረጃ ቤተሰቦቻቸው እንዲጎበኙ አላደረጋችሁም፣ ያሉበትን ቦታ አላሳወቃችሁም። ይሄ ሁሉ እውነታ ያለ ላፕታፕ ሰጥተናል ብላችሁ ስትሉ እሳቸው ከሌላ እስረኛ የተለዩበት ምክንያት ወይም ህገ መንግስቱ ላይ ይሄ አለ ወይ? ይሄንን ለኢትዮጵያ ህዝብ እንዲመልሱ አቶ ቴዎድሮስ አድኖምን ጠይቃለሁ። እና እውነት ሁል ጊዜም ትኖራለች እና በታሪክ መጠየቅ ይኖራል። ኢትዮጵያን ሁሌም እግዚአብሔር በበረከቷ ይጎብኛል። ጎመራው ነኝ ከተላሃሲ ፍሎሪዳ ሰላም። ቪኤች ፋሲል እባላለሁ። በሐሙስ ፕሮግራማችሁ እስክንድር ፍሬው አቶ አለማየሁን የግብርናውን ኃላፊ ሲያነጋግር ምንም የምግብ እጥረት የለብንም ምንም ችግር የለም እያሉ ሲያወሩ ነበር አቶ አለማየሁ የአጼ ኃይለስላሴን መንግስት እንደዛ አዋርዶ እየጣለው የወሎ ረሀብ ነው እና ሰው እየተራበ፣ ሰው እየሞተ፣ እንስሳ በየሜዳው እየወደቀ ምንም አይነት ችግር የለብንም ብሎ መናገር በጣም የሚገርም እና የሚደንቅ ነገር ነው እና ሰው እየተራበ፣ ሰው እንስሶች ሜዳ ላይ እየታዩ ምንም ችግር የለም ብሎ መናገር ምናልባት ኢትዮጵያን ካለማወቅ ወይም የሚያስተዳድሩትን የግብርና ጉዳይ በደንብ አለማጣራት አጣራት ይመስለኛልና ወደዛ ሄድ ብለው ችግሩ ወዳለበት ቦታ ወርደው ሁሉን ነገር ቢያዩ ለሞቱት ሰዎችን ቤተሰብ መጽናኛ ይሆናል። ምንም ችግር የለም ግ ሲባል የሟች ቤተሰቦችን ያሳዝናልና መላ ኢትዮጵያውያን ያስከፋ ንግግር ነው በዚህ ጉዳይ ላይ እስክንድር ፍሬው እንደገና ከሌሎቹ አጣርተህ ዘገባ ብታቀርብልን ጥሩ ነው። ምናልባት ከሌሎች ሚዲያ አላየንም ካላችሁ እነ ቢቢሲን እና አልጀዚራን ሌሎቹንም ብታዩ ምናልባት እርስዎ በኢትዮጵያ ቴሌቪዥን አልተላለፈ ይሆናል እና ሌላ ቢመለከቱ ይሄን እጋብዛለሁ። አመሰግናለሁ። ተናስትልኝ። ዛሬ አስተያየት መስጠት ያነሳሳኝ ነገር ቢኖር ሁለት ነገሮች ናቸው። የኢትዮጵያ መንግስት ድርቅን በሚመለከት እና ስደትን በሚመለከት ጉዳዮች ላይ የግልጽ መስጠት የሚጎደሉ ሆኖ ይሰማኛል። እነዚህ ሁለቱ ነገሮች አደጋ ካልደረሰ በስተቀር ይፋ አይሆኑም። በግልጽ መዋየት ከኢትዮጵያ መንግስት ጋር የሚቻል ሆኖ አልተገኘም። ስደት የለም እየተባለ በነበረበት ጊዜ፣ ባለፈው ጊዜ ያጋጠመው መጥፎ አሰቃቂ ግድያ የወንድሞቻችን አጋለጠ ሁኔታ አሁን ደግሞ እንደዚሁ ድርቅ የለም እኛ የምግብ አቅርቦት እንዲያውም ከሰማንያ ከመቶ ወደ ሰላሳ ከመቶ ወርዷል፣ የምግብ ፍላጎት በኢትዮጵያ ውስጥ እየተባለ አሁን ድርቁ ሲያጋጥም የለም አለም የሚያስመስል ሁኔታ ግልጽነት በጎደለው ሁኔታ የኢትዮጵያ መንግስት ቃል አቀባዮች ሲናገረው መስማት በጣም ያሳዝናል። አድማጮቻችንን ለተሳትፏችሁ በጣም እናመሰግናለን። ይህ ነጻ የአስተያየት መቀበያ መስመር ከእናንተ ለእናንተ የተዘረጋ በመሆኑ እንድትጠቀሙበት እናበረታታለን። በስልክ መስመራችን 2022059942 የውስጥ መስመር 14 በመደወል መልእክቶቻችሁን ታኖሩ ዘንድም የዘወትር ግብዣችን ነው። እኔ በኢሜይል ነው የምጠቀመው ለምትሉም አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ነው። ጻፉልን፣ ይደርሰናል። በ19 በ22 እና በ25 ሜትር ባንዶች አጭር ሞገድ እና በሳተላይት ከምናስተላልፋቸው የአየር ስርጭቶቻችን በተጨማሪ በኢንተርኔት www ቪኦኤ ኒውስ ዶት ኮም ስላሽ አምሃሪክ ላይ እንገኛለን። ዜናዎችን፣ ልዩና መደበኛ ዘገባዎችን ከዌብሳይታችን አድምጡ፣ አንብቦ ምርጫችሁ በሆኑ ጉዳዮች ላይ ድምጻችሁን ስጡ፣ አስተያየቶቻችሁን አስፍሩ። በፌስቡክም ቪኦኤ አምሃሪክ ብላችሁ ተከተሉን። ዝግጅታችን ይቀጥላል። ወደ ሁለተኛው ልዩ ቅንብር እናልፋለን። ተከታዩ ርዕስ በደቡብ ሱዳን የሰላም ድርድር ችግሮች ላይ ያተኩራል። ተፋላሚ ወገኖቹ ሲደራደሩ የቆዩት ኢጋድ ፕላስ የተሰኘ አደራዳሪ ቡድን ባዘጋጀው ረቂቅ የመቻቻል ስምምነት ሰነድ ላይ ነው። በሰነዱ ላይ ልዩነት እንዳላቸውም ሁለቱም ወገኖች ሲገልጹ ቆይተዋል። በኢጋድና በአፍሪካ ሕብረት የጸጥታ ተንታኝ የሆኑት ዶክተር መሀሪ ታደለ ማሩ ከእስክንድር ፍሬው ጋር ባደረጉት ቆይታ ልዩነት ከፈጠሩ ነጥቦች አንዳንዱን አብራርተዋል። በመንግስት በኩል ያለው ተቃውሞ ነው የሚበዛው። በመጀመሪያ ነጥብ ይሄ ነው። በመንግስት በኩል ከአገሪቱ ሉዓላዊነትና ከፕሬዚደንቱ ስልጣን ጋር በተያያዘ የሚነሱ ከፍተኛ የሆኑ ጥያቄዎች አሏቸው። በተቃዋሚዎቹ በኩል ከአሁን በፊት አንስተዎት የነበሩ ጥያቄዎች አሁን የተውበት ሁኔታ አለ። በተለይ ከህገ መንግስት ማርቀቅ ጋር ተያይዞ ለቄታዊነት ያለው ህገ መንግስት በሚወጣበት ጊዜ ቋሚ ህገ መንግስት በሚወጣበት ጊዜ ሊነሱ ይችላሉ ተብሎ ስላመኑ ስለቀረበላቸው ሀሳብ በኢጋድ በኩል የተቀበሉት አለ። ለምሳሌ ፌዴራል አወቃቀር በተመለከተ የመንግስት አወቃቀር በተመለከተ ከአሁን በፊት የመከራከሪያ ነጥብ ሆኖ ከፍተኛ ደረጃ የሚያነሱት ነበር። አሁን ይሄ ቀንሰዋል፣ እነሱም አንስተውታል እንደ ጥያቄ ማለት ነው። ሁለተኛው የወታደሮች ወይም ተዋጊዎቹ በአገሪቱ የመከላከያ ኃይሎች ውስጥ እንዴት ይዋቀራሉ ይቀላቀላሉ ተቀናጅቶ እንዴት ይሰራሉ የሚለውን ነበር። ይህም ለጊዜው በአጭር ጊዜ እንደማይሆን መተማመን የመድረስ አስተያየት አለ። የጊዜ ሁኔታ ልዩነት አላቸው። ለምሳሌ ሰነዱ የሽግግር መንግስቱ ከተጀመረ በኋላ ለ18 ወራት ሁለቱም ወገኖች ፕሬዚዳንት ሳልቫኪርም ዶክተር ማቻርም የየራሳቸውን ጦር ይመራሉ ከ18 ወር በኋላ ሁለቱ ጦር ይዋሃድና ፕሬዚዳንት ሳልቫኪር ማያርዲት ይመራል የሚል ነው። እሱን ነው እየነገሩኝ ያሉት። አዎ አሁን የ18ምንቱ የትራንዚሽን ወይም የሽግግር ጊዜ ብቻ ነው መነጋገር የምንችለው። በዛን ጊዜ ሁለቱም ሀይሎች አንድ ላይ ማቀላቀል አይቻልም የሚል ነው። ሌሎችም አገሮች የጸጥታ ሀይሎችን ማቀናጀት ላይ ከፍተኛ ችግር ስለሚያጋጥም ረዥም ጊዜ ስለሚወስድ በአንድ ያቀላቅሎ ችግር ከመፍጠር ይልቅ የተለያዩ ሆነው ቢቆዩ መተማመንም እንዳይጠፋልም ስለሚያደግ ማድረግ የሚል ነው። ከዛ በኋላ የሚኖረው ቋሚ ሕገ መንግስት ሲወጣ እሱ እንደ አዲስ በህግ መሰረት አንድ ወጥ የሆነ የሀገሪቱ የመከላከያ ሀይል ይኖራል የሚል ነው። ይሄ በአሰራር ደረጃ ይህን ያህል አስቸጋሪ አይደለም። ከአሁን በፊት የነበረው ጥያቄ ሁለቱም ሀይሎች አይኖሩም፣ አንድ ፕሬዚዳንት ካለ አንድ ሀገር ውስጥ እንዴት ሁለት የመከላከያ ተዋጊ ሀይሎች ይኖራሉ የሚል ነበረ፣ ግን በብዙ ሀገሮች በሽግግር ስርዓት ውስጥ ያሳለፉ ሀገሮች ይሄ የነበረ ነው። ይልቁንስ በችኮላ ለማቀላቀል መሞከር የሌለ ከፍተኛ ሆነ ሸክም በሽግግሩ ላይ ማምጣት ነው። ከነ ጭራሽ ነው የሽግግር ስራ ላይሆን ይችላል። የቋሚ ህገ መንግስታዊ መንግስት ስራ ሊሆን የሚገባው ነገር በሽግግር እንዲወሰን የማድረግ ነገር ሊኖርስ የሚችል ይሄ ላይ ጠቅለል ያለ ስምምነት ያለ ይመስላል። አሁንም በፕሬዚዳንት ሳልቫኪር በኩል ተቃውሞ አለ። ይሄ በሁለት ምክንያት ነው። አንደኛው ያለመተማመኑ ሁኔታ ይፈጥራል የሚል አንድ ጦር ሰራዊት ነው ሊኖር የሚገባው የሚል፣ በሁለተኛ ደረጃ የፕሬዚዳንቱን ስልጣን ይቀንሳል ኮማንደር ኢንቺፍ ሆኖ የበላይ አዛዥ ሆኖ እያሉ በዚህ መልኩ መሄድ የለበትም የሚል፣ እንዲሁ በሶስተኛ ደረጃ አሁን የሚያነሱት ሬጅስትሪ ወይም ምዝገባ የሪክ ማቻር ወታደሮች የተመዘገቡ ስላልሆኑ ካሁን በፊት ማአት ሚሊሻም ሊኖሩ ስለሚችሉ ማቀላቀል ተገቢ አይደለም የሚል ጠቅለል የሆነ አስተያየት አለ። በዚህ የተመለከተ ሌሎች እሽዎችም ላይ እንደዚሁ ልዩነቶች አሉ። ግን እነዚህ አስቸጋሪ ሆነው ለሁሉም ልዩነት የሚፈጥሩ አይደለም የሚል ግምት ነው ያለኝ። ስምምነቱ ቢፈረም እንኳን ተግባራዊ ለማድረግ ችግሮች ይገጥሙታል ብዬ ፈራለው ሰጋለው ብለው ነበር። በተለይ በመንግስት በኩል የኢጋድን የመስማሚያ ሰነድ ላይ ከፍተኛ ተቃውሞ እንዲነሳ በማስተባበር ላይ የነበርና እንቅስቃሴው አሁኑ እንደቀጠለ ስለሆነ ያለው ስምምነት ይዞ ሄዶ እንደገና የስምምነት ተቀበሉ ለማለት ይቸገሩ ይሆናል የሚል ትልቅ ስጋት አለኝ በእኔ በኩል እና የአፈጻጸም የመተግበር ስጋት ነው። በመተግበር ላ ችግሮች ናቸው። በአጠቃላይ ግን ሲታይ ስምምነት ከማይኖር ይልቅ ስምምነት ቢኖር የተሻለ እርምጃ ነው። ስምምነት ኖሮ ወደ አፈጻጸም ሲገባ ያሉትን ችግሮች፣ የአፈጻጸም ችግሮች ለመፍታት ደግሞ የሚደረጉ ጥረቶች የተሻሉ እድሎች ይሰጣሉ። ለአለም አቀፉ ማህበረሰብም፣ ለአካባቢው፣ ለኢጋድም፣ ለአፍሪካ ህብረትም የተሻለ እድል ይሰጣሉ የሚል ግምት ነው። ዶክተር መሪት አደለማሩ በኢጋድና በአፍሪካ ህብረት የጸጥታ ጉዳዮች ተንታኝ በጣም አመሰግናለሁ፣ ስለ ጊዜዎት እጅግ በጣም አመሰግናለሁ። እስክንድር ን የአርብ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አድማጮች አብራችሁ እንድትቆዩ በድጋሚ እንጋብዛለን። አፍሪካ በጋዜጦች ቀጣዩና በአዳነች ፍስሀዬ ተዘጋጀ የሚቀርበው ሳምንታዊ መደበኛ ፕሮግራም ነው። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የዝናብ እጥረትና የጎርፍ መጥለቅለቅ በአንዳንድ የአፍሪቃ ክፍሎች ጉዳት ማድረሳቸው ታወቀ። በአፍሪቃ ለአንድ ዓመት ያህል የፖሊዮ በሽታ አለመታየቱ ተበሰረ። ሀብታሟ የአፍሪቃ ሀገር ቦትስዋና መሆኗ ተገለጸ። የሚሉትን ርዕሶች ነው በዛሬው ፕሮግራማችን የምንመለከተው። ሪሊቭ ዌብ የተባለው የተባበሩት መንግሥታት ድርጅት ድረገጽ ኢትዮጵያ ውስጥ በክረምት ወራት በአንዳንድ የሰሜን ምስራቅ ኢትዮጵያ የተከሰተው የዝናብ እጥረት የቁም ከብቶች ሞትን እንዳስከተለ ጠቁሟል። ዝናብ በመዘግየቱና በአጠቃላይም በቂ የዝናብ ባለመገኘቱ በሰሜን ኢትዮጵያ በደቡባዊ ኤርትራና በምስራቅ ሱዳን የድርቅ ሁኔታ እንዳስከተለ የተባበሩት መንግስታት ድርጅት ድረገጽ ጠቅሷል። በኢትዮጵያ በኤርትራና በሱዳን ድንበሮች ዝናብ እየጨመረ እንደሚሄድ ስለሚጠበቅ ሁኔታዎች ሊሻሻሉ እንደሚችሉ ድረገጹ ዘግቧል። ካለፉት ሁለት ሳምንታት ወዲህ የዝናቡ ሁኔታ እየተሻሻለ ቢሆንም ዝናቡ እጅግ ዘግይቶ በመምጣቱ በኢትዮጵያ ሰሜናዊ ማዕከልና በምስራቃዊ ክፍሎች የቁም ከብት ሞትን አስከትሏል። በቶጎ በጋናና ቤኒን ደቡባዊ ክፍሎችም በዝናብ እጥረት ምክንያት በሰብሎች ላይ ጉዳት መድረሱን፣ በምዕራብና በሰሜን ማዕከላዊ ናይጀሪያም እንደዚሁ የድርቅ ሁኔታ ማስከተሉን ሪሊቭ ወብ ድረገጽ አውስቷል። በሌላ በኩል ደግሞ በዋጋዱ ጉና በአንዳንድ የቡርኪና ፋሶ ክፍላት ሀገር በማሊ ቲምቡክቱ በሰሜን ምስራቅ ናይጄሪያ በሚገኘው የወበየ ክፍለ ሀገር ከፍተኛ ዝናብ ባስከተለው የጎርፍ መጥለቅለቅ ምክንያት ሞት ማስከተሉ እንዳልቀረ፣ በዳርፉር ሱዳንም የጎርፍ መጥለቅለቅ እንደተከሰተ የተባበሩት መንግስታት ድርጅት ሪሊቭ ወብድረገጽ ዘግቧል። የፖሊዮ ማለት የህፃናት ልምሻ በሽታ በአንድ ዓመት ውስጥ በማናቸውም የአፍሪቃ ሀገሮች አለመታየቱ ትልቁ ስኬት እንደሆነ ለኒውዮርክ ኒውዮርክ ታይምስ ጋዜጣ ድረገጽ ዘግቧል። ከቅርብ ዓመታት ወዲህ ፖሊዮ ወደ መጥፋት የተጠጋ ይመስልና በተለይም ናይጄሪያ ውስጥ ተመልሶ ሲስፋፋ ቆይቷል። ባለሥልጣኖች ታዲያ ይህን ችግር ለመፍታት የፖሊዮ ክትባትንና ክትትልን በሚመለከት አዲስ ዘዴ ቀየሱ። ያልተከተሉትን ሕፃናት ፈልጎ ለማግኘት በብዙ ሺህ የሚቆጠሩ ሰዎችን አሰማሩ። በአገር አቀፍ ደረጃ የእምነት መሪዎችንና የአካባቢ ኃላፊዎችን ድጋፍ ለማግኘት በሽታው የደረሰበት ሁኔታንም ለመከታተል የሚያስችሉ ማዕከሎችን መሰረቱ። ውጤቱ ታዲያ ግሩም ሆነ ሲል በኒውዮርክ ታይምስ ጋዜጣ ድረገጽ አስገንዝቧል። በአፍሪቃ የመጨረሻው የሕፃናት ልምሻ በሽታ የታየው አምና ነሐሴ ወር ላይ ሲሆን በሶማሊያ ነበር የተከሰተው። ከአፍሪቃ ሀገራት ፖሊዮ የማይለያት ናይጄሪያ ነበረች። ይሁንና ናይጄሪያ ውስጥ ፖሊዮ የታየው ባለፈው አመት ሐምሌ ወር ላይ ነበር። አፍሪካ እስካሁን ባለው ጊዜ ለአንድ አመት ያህል ከፖሊዮ ነጻ ሆና አታውቅም። ይህ ትልቅ ስኬት ነው። ይሁንና አሁንም በቋፍ ላይ ያለ ነገር ነው። ያልደረስንበትና ያልታየ የፖሊዮ በሽተኛ ይኖር ይሆን የሚለው ሀሳብ በአእምሮ መመላለሱ አልቀረም ሲሉ ዶክተር ሐሚድ ጃፋር መናገራቸውን ድረገጹ ጠቁሟል። ዶክተር ጃፋር በዓለም የጤና ድርጅት ፖሊዮን የማጥፋት ጥረት ስራ አስኪያጅ ናቸው። እንደ አውሮፓ አቆጣጠር በ1988 ዓ ም ፖሊዮን ከምድረ ገጽ የማጥፋት ጥረት ሲጀመር በዓለም ዙሪያ በየአመቱ ከ350 ሺ በላይ የሚሆኑ ሕፃናት ሽባ ይሆኑ ነበር። ባለፈው ዓመት ግን በበሽታው ሽባ የሆኑት 359 መሆናቸውን ድረ ገጹ ላይ የወጣው ዘገባ ጠቅሷል። ከ14 ዓመታት ወዲህ በየአመት የሚታየው የፖሊዮ በሽተኞች ቁጥር ከ2000 ያነሰ ነበር። በሽታውን ለማጥፋት የሚደረገው ጥረትም በአመት አንድ ቢሊዮን ዶላር ይፈጃል። ችግሩ ግን የህጻናት ልምሻ በሽታ ድንበር አልባ በመሆኑ ብዙዎቹን ማሳሰቡ አልቀረም። በያዝነው ዓመት 34 የፖሊዮ በሽተኞች በፓኪስታን ወይም በአፍጋኒስታን ታይተዋል። ከዓለም ፖሊዮ አልጠፋ ያላቸው የመጨረሻዎቹ ሀገሮች እንደሆኑ የኒውዮርክ ታይምስ ድረገጽ ጠቅሷል። ያም ሆነ ግን በርካታ የሳይንስ ጠበብት ዓለም በፖሊዮ በሽታ ላይ ድል የሚያገኝበት ጊዜ ሩቅ አይደለም የሚል እምነት እንዳላቸው ኒውዮርክ ታይምስ ጋዜጣ ላይ የወጣው ዘገባ አስገንዝቧል። ሌጋቱም የተባለው ተቋም ከኢኮኖሚ ይዞታ እስከ ትምህርትና ጤና መመዘኛ 38 የአፍሪቃ ሀገሮችን መሰረት በማድረግ ባቀረበው የሀብት ፍረጃ በደቡባዊ አፍሪቃ የምትገኘው የአልማዝ ሀብት ያላት ቦትስዋና ብልጫ ማግኘቷን የሲኤንኤን ድረገጽ ዘግቧል። በአጠቃላይ ሀገራዊ ምርትና ገቢም ከሌሎቹ ጋር ሲነጻጸር ከፍ ያለ መሆኑን፣ በአስተዳደር በትምህርትና በግለሰብ ነጻነትም የተሻለች ተደርጋ እንደምትታይ ዘገባው ጠቁሟል። ቦትስዋና ከአጠቃላዩ ዓመታዊ ገቢዋ ስምንት ከመቶውን ለትምህርት መድባለች። የአለም ባንክ እንደሚለው ይህ መጠን በዓለም ደረጃ እንደየ አቅማቸው ለትምህርት ብዙ ገንዘብ ከሚመድቡት ሀገሮች አንዷ ያደርጋታል። ቦትስዋና ለሶስት ዓመታት በተከታታይ የአንደኝነቱን ቦታ መያዟን የሲኤንኤን ዘገባ ጠቅሷል። ዝቅተኛውን ቦታ የያዘችው የማዕከላዊ አፍሪቃ ሪፑብሊክ ናት። የሀገሪቱ ዓመታዊ ነፍስ ወከፍ ገቢ 584 ዶላር ሲሆን እንደ አውሮፓ አቆጣጠር ከ2012 ዓ ም ማብቂያ ገደማ አንስቶ ግጭት ሲባባስባት ቆይቷል። የብልጽግና መለኪያ አሐዝ እንደሚያመለክተው ከመላው ህዝብ ለንጽህና ጥበቃ ተደራሽነት ያለው 21.5 ከመቶ ብቻ ነው። ስለ አፍሪካ ሀገሮች የብልጽግና ደረጃ የሚዘረዝረው ዘገባ እንደሚለው በመላ አህጉሪቱ 41 ከመቶ የሚሆኑ ሴቶች የሥራ እድል አላገኙም፣ ሥራ አጥ ወንዶች ግን 23 ከመቶ ናቸው። ካለፉት ሦስት ዓመታት ወዲህ በጉልህ ሊታይ የሚችል መሻሻል ካሳዩት መካከል የምስራቅ አፍሪካ ሀገሮች ይገኙባቸዋል። ኬንያና ሞዛምቢክ በአስሩ የበለጸጉ ሀገሮች ውስጥ ባይካተቱም በሶስት ዓመታት ውስጥ በአራት ደረጃ ከፍ ማለታቸውን ለግቱም የተባለው ተቋም ያወጣው ዘገባ ያወሳል። አቻምና ናይሮቢ በሚገኘው ዌስጌት የገበያ አዳራሽ ወረራና ግድያ ከተፈጸመ ወዲህ ግን ኬንያ ከጸጥታና ከደህንነት አንጻር ከ38 ሀገሮች ሰላሳ ሁለተኛ ሆናለች። ታንዛኒያ ደግሞ በሦስት ዓመታት ውስጥ ከ11ኛ ወደ 19ኛ ወርዳለች። የታንዛኒያ የትምህርት ስርዓት በኦፊሴላዊ ዘርፎች ለመሰማራት የሚያስችላቸው ክህሎት ያላቸው ተማሪዎችን እያስመረቀ አይደለም ይላል የአፍሪቃ ሀገሮች ብልጽግናን በሚመለከት የወጣው ዘገባ። በሦስት ዓመታት ውስጥ ከሁሉም ቁልቁል የወረደችው ግን ማላዊ እንደሆነች ጥናቱ አመልክቷል። በአጠቃላይ ሲታይ በሦስት ዓመታት ውስጥ የአፍሪካ እድገት እየጨመረ ሄዷል። ሆኖም የአፍሪካ ሀገሮች እያደጉ ሲሄዱ መንግስታትን የሚያሳስበው አብይ ነጥብ አብዛኛው ሕዝብ የእድገቱ ተቋዳሽ ሊሆን የሚችልበትና ለዘላቂ ብልጽግና የሚኖረው አስተዋጽኦን የሚመለከት መሆኑን የብልጽግናው አሃዝ ፕሮግራም ስራ አስኪያጅ ናታን ጌምስተር መናገራቸውን ሲኤንኤን ላይ የወጣው ጽሑፍ አውስቷል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። በመጨረሻም ሳምንታዊው እሰጥ አገባ ክርክር የዜጎች የነፃነት መብት ምንነትና አያያዝ በኢትዮጵያ በጭብጡ ዙሪያ የሁለት ወገን ተከራካሪዎቹ። የመጀመሪያው የክርክሩ ተሳታፊ አቶ ተመስገን ዘውዴ እንደ አውሮፓውያን የዘመን አቆጣጠር ከ1997 ዓ ም እስከ 2002 ዓ ም ድረስ ተቃዋሚውን በመወከል የፓርላማ አባል የነበሩና ተቃዋሚው አንድነት ለዲሞክራሲና ለፍትህ በብሔራዊ ምርጫ ቦርድ ውሳኔ ሕልውናውን እስካጣበት ጊዜ ድረስ የብሔራዊ ምክር ቤት አባል የነበሩ ሁለተኛው የክርክሩ ተሳታፊ በምስራቅ ዩናይትድ ስቴትሷ የፔንስልቬንያ ክፍለ ግዛት ፊላዴልፊያ ከተማ ነዋሪ የሆኑት አቶ ጸጋይ አረፈ በዓለም አቀፍ ግጭቶች አፈታት የጥናት መስክ የሰለጠኑ በአሁኑ ወቅት በግሉ ኢንዱስትሪ የተሰማሩ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ተከታታይ ክፍሎች ያሉትን የዚህን ክርክር የመጀመሪያ ክፍል ይዞ ቀርቧል። አቶ ተመስገን ዘውዴ የዛሬው ክርክራችን ትኩረት ድኅረ 2007 ምርጫ ድኅረ ፕሬዚዳንት ባራክ ኦባማ የኢትዮጵያ ጉብኝት በርከት ያሉ ርዕሶችን በተከታታይ እንመለከታለን አቶ ተመስገን ነጻነት ፈተና ላይ በወደቀበት ተስፋ ላለመቁረጥ በቂ ምክንያት አለ የሚል መንፈስ የተላበሰ አንድ ጽሑፍ ጽፏል። እስኪ ነጻነትን ራሱን ጽንሰ ሀሳቡን እናንተ ከምትረዱበት በመመልከት እንጀምር። ምንድን ነው ነጻነት? የሰው ልጅ ነጻነት ስንል አቶ ተመስግን አርሶ ላአስቀድም አመሰግናለሁ አሉላ ነጻነት የምንለው በተፈጥሮ ያገኘ ነው። የማሰብ ነጻነት፣ የመናገር ነጻነት፣ እነዚህ በህገ መንግስት ደግሞ የምናገኛቸው ነጻነቶች ሀሳባችን የመግለጽ፣ የመደራጀት፣ የመዘዋወር፣ ከህግ እውቅና ውጪ ያለመፈተሽ በህግ ጥላ ስር መተዳደር ነጻነት ብለን ስንል እነዚህን ነው ምንለው። መልካም አቶ ጸጋዬ፣ ለእርሶም ተመሳሳይ ድልስ የምትስማሙበት ትርጉም ወይ የተለየ ሀሳብም ካለ ለእርሶስ፣ የሰው ልጆች ነጻነት ምንድን ነው? እንዴት ይተረጎማል? በቀለለ ቋንቋ እርሳቸው ካሉት የተለየ ሀሳብ አይኖረኝም። በአጠቃላይ ነጻነት ስንል ስለ ዜግነት ነጻነት ወይም ደግሞ ስለ ህዝብ ነጻነት ከሆነ ያው ሰዎች ከፈጣሪ የተቀበሉትን ህይወት እዚህ ዓለም ላይ በሚያቆዩበት እና እዚህ ቆይታ አድርገው ወደ ሌላው እስከሚያዘግሙበት ድረስ ያለውን ጊዜ በተቻለ መጠን ያለምንም ተጽዕኖ እና ብዙ ወደ ኋላ የሚጎትቷቸው ነገሮች ሳይኖሩ ወደፊት ለመራመድ የሚያስችላቸው እና የተሟላ ህይወት እንዲኖራቸው የሚያስችል ሁኔታ ካለ ነጻነት አለ ማለት እንችላለን። መልካም ዝርዝሮቹ ብዙ ፈርጀ ብዙ ገጾችን ቢኖሩት የተባበሩት መንግስታት ድንጋጌ ጨምሮ የሰው ልጆች ሰብአዊ የሚባለው መብት በአጭሩ አሁን በገለጻችሁት መልኩ የሚተረጎም ነው። በተግባር በተጨባጭ ያሉ ሁኔታዎችን እናዛምድና በኢትዮጵያ እንዲኖር የሚፈለገውና ምናልባትም አለ በሚለው ላይ የተለያየ እይታ ካላችሁ እንመለከታለን። ቀደም ብዬን እንደጠቀስኩት አቶ ተመስገን ነጻነት አደጋ ላይ በወደቀበት ወይም የዜጎች ነጻነት ጉዳይ ችግር በገጠመው አደጋ በገጠመው ጊዜ ተስፋ መቁረጥ ግን የለም ይላሉ። እስኪ በመሰረታዊነት በዚህ ጽሁፎ ለመግለጽ የሞከሩትን ከኢትዮጵያ ተጨባጭ ሁኔታ ጋር አዛምደው ያንሱልኝ። አዎ እንግዲህ ይሄ ገዢ ፓርቲ ኢትዮጵያ ውስጥ ከዛሬ ሀያ አምስት አመት በፊት ስልጣን ከያዘበት ጊዜ ጀምሮ እነዚህ ተፈጥሯዊና ህገ መንግስታዊ መብቶቻችን በተለይ በዚህ በተቃዋሚ ፖለቲካ ጎራ በተሰለፍነ ድርጅቶች ውስጥ ከፍተኛ ችግር ተፈጥሮብናል። ሀሳባችን በነፃ መግለጽ አልቻልንም። መደራጀት በነፃነት መደራጀት አልቻልንም። ሰብአዊ መብቶቻችን ተጥሰዋል። አብዛኛዎቹ የሰላም ታጋዮች ዛሬ በእስር ቤት ውስጥ ነው የሚገኙት። ሌሎቹ ደግሞ ተሰደው በሰው ሀገር ነው የሚኖሩት። መጻፍ አይቻልም። መጻፍ የሚቻለው ገዢው ፓርቲ ማንበብ የሚፈልገውን ነው። መናገር የሚቻለው ገዢው ፓርቲ ማድመጥ የሚፈልገውን ነው። ከምንፈልገው ጋራ ለመደራጀት ሰቆቃ ውስጥ ወድቀናል። የምንፈልገውን ለማምለክም ችግር አለ እና እነዚህ ሁሉ በቅድም አቶ አሉላ እንደገለጽከው በዩኒቨርሳል ዲክሌሬሽን ኦፍ ሂማን ራይትስ የተረጋገጡ መብቶች ከዛሬ ሀምሳ ስልሳ አመት በፊት የተረጋገጡ መብቶች በዚህ ገዢ ፓርቲ ጭቆና ምክንያት በሀገራችን ይሄንን እሁን ማድረግ አልቻልንም ጽሁፉንም የጻፍኩት በዚህ ምክንያት ነው ላለፉት አስር አመታትም እኔና በእኔ ጓደኞች እና ደጋፊዎች፣ ሌሎችም ሰላማዊ ታጋዮች እነዚህ መብቶች በመጣሳቸው እነዚህ መብቶች ባለመኖራቸው ገዥው ፓርቲ በሚፈልገው መንገድ ብቻ ሁኔታዎች እንዲሄዱ በማድረጉ ለጊዜው ትግላችን ያጨናገፈ ቢመስለው፣ ድርጅታችን ቢያፈርስም፣ ታጋዮቻችን ቢያስርም፣ ቢገልም በሰላማዊ ትግሉት ተጠናክሮ ይቀጥላል ብያልኩት፣ ለዛ ነው። መልካም አቶ ጸጋይ፣ ወደ እርሶ ልመጣ ነው። ቅድም የተስማማችሁባቸው በተባበሩት መንግስታት የሰብአዊ መብት ድንጋጌዎች ሳይቀር የተከበሩ ሰዎች ፍጡራን በመሆናቸው ብቻ አላቸው ወይም ሊኖራቸው ይገባል የሚባሉ መብቶች ኢትዮጵያ ውስጥ አልተከበሩም እያሉ ነው አቶ ተመስገን። እነኚህ መብቶቻችን ተገፈዋል፣ መንግስት ወይም ገዢው ፓርቲ ከሚፈልገው ውጭ እንድናስብና ሀሳባችን እንድንገልጽ እንኳን አይፈቀድም እያሉ ነው። እርሶስ እንዴት ያመግሙታል በኢትዮጵያ ያለውን የዛሬ የዜጎች ሰብአዊ መብት ይዞታ? አዎ፣ አቶ ተመስገን እንግዲህ ካላቸው የህይወት ልምድ በመነሳት የሰጡት አስተያየት አለ። ጠቅላላ ባለ መልኩ ሲያስቀምጡት፣ እንግዲህ ያው መንግስት እነዚህን ነጻነቶች አልሰጠም፣ መጻፍም አይቻልም፣ ወይም ደግሞ ገዢው ፓርቲ የሚፈልጋቸውን ነገሮች ብቻ ነው መጻፍ የሚቻለው በሚልም ደረጃ የተቀመጡ አሉ። ስለ አንዳንድ የፖለቲካ ማህበራትም መፈራረስንም በሚመለከት የተሰጡ በጣም አስፈላጊ የሆኑ አስተያየቶች አሉ። እንግዲህ ወደ ዝርዝሩ ስንገባ የአመለካከት ጉዳይ ይኖራል። በእርግጥ እኔ እንደማውቀውና እንደምከታተለው ከሆነ ኢትዮጵያ ውስጥ ብዙ ነገር ይጻፋል። ሁሉም የጻፈ ሰው መቼም ታሰረ ማለት አንችልም። ምክንያቱም አንዳንድ ጊዜ እንደውም ስቅጥጥ በሚያደርግ ደረጃ መንግስትን ሙልጭ አድርገው እየሰደቡ እዛው የሚገኙ ሰዎች አሉ። እንግዲህ ያ ማለት መሆን ያለበት ነገር ነው። እኔ እንደዛ አይነት ነገር በመቻሉ በጣም ደስተኛ ነኝ። ከዛ በተረፈ ደግሞ መንግስት ከጊዜ ወደ ጊዜ እኔ ያወጣሁትን የፕሬስ ህግ ወይም ደግሞ በአጠቃላይ ሀገሪቱን ለማስተዳደር በፓርላማው ካጸደቅ ነው አንጻር እነዚህ እነዚህን ነገሮች የተላለፉ ግለሰቦች ወይም ድርጅቶች አሉ በሚል የተወሰኑ ልሳኖች ሲዘጉ አይተናል። የተወሰኑ ሰዎች እስር ቤት ሲገቡ አይተናል። እና ይሄ በሚሆንበት ጊዜ እንግዲህ ጠቅላላ መናገር ይቻላል። ለምሳሌ እንደዚህ ነው ታስሯል፣ እከሌ እንደዚህ እንደዚህ ልንል እንችላለን። ነገር ግን እያንዳንዱ ጉዳይ ደግሞ የራሱ የሆነ አመጣጥ አለው የየራሱ የሆነ ታሪክ አለው እና እነዛን ነገሮች በጣም ጥልቀት ባለው መልኩ የእያንዳንዱን ጉዳይ ካላየ ነው በስተቀር አስቸጋሪ ነው የሚሆነው ማለት ነው። እና ግን እኔ እንደሚገባኝ ከሆነ መንግስትን ነቅፎ ወይም ደግሞ መንግስትን ተችቶ መጽሐፍ ኢትዮጵያ ውስጥ አሁን እየተደረገ ያለ ነገር ነው። ብዙ እዛ የሚታተሙ ነገሮች እንደምናነበው ከሆነ ማለት ነው መልካም የሚጻፉ ነገሮች መኖራቸውን ገልጠዋል። ሰአቶ ጸጋይ በጨረፍታም የገለጹት ነገር አለ። በተመሳሳይ ደግሞ በጻፉ ሀሳባቸውን በገለጹ ብቻ ዛሬ ስር ላይ መገኘታቸው የተረጋገጠ ዓለም አቀፍ የሰብአዊ መብት ተቋማትም ሆኑ የጋዜጠኞች መብት ተከራካሪ ቡድኖች የዘገቡላቸው ቅርብ ጊዜ እስከተለቀቁት የዞን ዘጠኝ ወጣት ዘጋቢዎች ድረስ እነ ተመስገን ደሳለኝ፣ እስክንድር ነጋ፣ ሌሎችም በስር ላይ የሚገኙ በርካታ ጋዜጠኞች መኖራቸው ይታወቃል። በጻፉት ብቻ ለእስር ብቃታቸው ነው። የዩናይት ስቴትስ ውጭ ጉዳይ ሚኒስቴር አመታዊ የሰብአዊ መብቶች አያያዝ መግለጫ ጭምር የገለጸው ሰዎች በጻፉት ወይም ያመኑትን በመግለጻቸው አይታሰሩም፣ አይጠየቁም የሚለው ጥያቄ ውስጥ የሚገባ አይመስሎትም? ጥሩ አብራርተዋል። እኔ ሰዎች አልታሰሩም ወይም አይታሰሩም አይደለም ያልኩት። ነገር ግን ይጻፋል ብዙ ሰዎች ብዙ የጻፉ ሰዎች ሳይታሰሩ አስተውለናል። የጻፉ ሰዎች ደግሞ የታሰሩ አሉ። በሚታሰሩበት ሰዓት ከውጭ ያሉ መንግስታትም ሆነ የሰብአዊ መብት ተከራካሪዎች በጣም ጥሩ ዝና ያላቸው ለህዝቦች በጣም ተቆርቋሪ የሆኑ ከዚህ በፊትም ጥሩ የሆነ አሰራር የሚሰሩ ድርጅቶች አሉ በዓለም አቀፍ ደረጃ። እና እነሱ ከቀረበላቸው መረጃ በመነሳት የሚሰጧቸው ደግሞ አስተያየቶች አሉ። እኔ ጠቀስ አድርጌ ያለፍኩት የነበረው ግን ምንድን ነው መንግስት ደግሞ ሀገሪቱን ባለው ስልጣንና ኃላፊነት መሰረት ማለት ነው። ባለው አካሄድ ማለት ነው። ጥሩም ሊሆን ይችላል፣ ወይም ጥሩም ላይሆን ይችላል። ነገር ግን የተወሰነ የህዝብ አስተዳደር ስርአት አለ። ያንን ተከትሎ የወጡ ህጎች አሉ። በየጊዜው ደግሞ አንዳንድ ወቅታዊ ሁኔታን የሚመልሱ ደግሞ የፕሬስ ህግ ሊሆን ይችላል፣ ሌላም ሌላም ህጎች ሊኖሩ ይችላሉ። እነዚያ በሚወጡበት ሰዓት መንግስት ምንድን ነው እያለ ያለው፣ እኔ ሰዎች ስለ ጻፉ ብቻ አላሰርኩም። ነገር ግን የሀገሪቱን ህልውና በሚያሰጋ ሁኔታ ላይ አደጋ ላይ ሊጥል በሚችል ሁኔታ ተላልፈዋል የምላቸውን ሰዎች ነው ያሰርኩት ብሎ ነው እንግዲህ መግለጫ የሚሰጠው። እና ሁለቱንም መንገድ ማየት አለብን ለማለት ፈለግ። መንግስት ኃይል ነው እና የሚያስተዳድር አካል ነው እና የመንግስትን መግለጫ እንዳለ መቀበል ይቻላል። በዚህ ምክንያት ብቻ ነው እንጂ ሀሳባቸውን በመግለጣቸው አይደለም የሚለውም የመንግስትን ሀሳብ እንዳለ መውሰድ ይቻላል። ክርክሩ ይቀጥላል። አሉላና እንግዶቹ አሉላ ካነሳው ጥያቄና በሌሎች አብይ ጭብጦች ዙሪያ ከተካሄደው ክርክር ጋር በቀጣዩ ፕሮግራም ይመለሳሉ። ለአሁኑ አቶ ተመስገን ዘውዴንና አቶ ጸጋ ያረፈን ለተሳትፏቸው እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ናቸው። ነገ እንደተለመደው ከምሽቱ ሶስት ሰዓት ላይ እንገናኛለን። እስከዛው ያስተናገድናችሁ ሰለሞን ክፍሌና ቆንጂት ታየነን በእኛ በኩል ሰላም፣ ደህናደሩ ደሩ በትግርኛ የሚቀርበው ዝግጅት ይቀጥላል። of America